ርሲን ወልት ዴቪና ነጋት ብሏ አም ሰገንታ አፋን አማራት ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። The አርብ ጳጉሜ አምስት 2013 ዓ ም የአዲስ አመት ዋዜማ ምሽት፣ ክብራትና ክብራን አድማጮቻችን እንኳን ለአዲሱ ዓመት 2014 በሰላም አደረሳችሁ። ለኢትዮጵያና ለኤርትራ ሕዝብ እንዲሁም በመቶ ሺዎች የምትቆጠሩ ኢትዮጵያውያንና ኤርትራ ውርስ ያላችሁ አሜሪካውያንን ጨምሮ በዓለም ዙሪያ እንቁጣጣሽን ለምታከብሩ ሁሉ ጂልና እኔ የላቀ ምኞታችንን እየገለጽን መልካም አዲስ ዓመት እንመኝላችኋለን ሲሉ የዩናይት ስቴትሱ ፕሬዝዳንት ጆ ባይደን በራሳቸውና በባለቤታቸው ስም ማምሻውን መልእክት አስተላልፈዋል። የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ተፈጽመዋል ስለተባሉት የሰብአዊ መብቶች ጥሰቶች በጋራ ያደረጉት ምርመራ ጠንካራ ከማንም ያልወገንና ነጻ መሆኑን ያሉበት ዘገባ ደርሶናል። የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። በሚዲያ ሲተላለፉ የነበሩት ስለ ጦርነት ነው። በአጠቃላይ ቀረርቶ፣ ፉከራ ስለ ጦርነት ወኔን የሚቀሰቅሱ ነገሮች ናቸው እንጂ በዓል በዓል የሚሸት ምንም ነገር አልሰማንም። እስካሁን ድረስ በዓል በዓል የሚሸት ዜማዎች ማለት በየአቅጣጫው መናኸሪያ ብቻ አይደለም፣ ኦልሞስት በሌላውም አካባቢ በዓል በዓል የሚሸት በር ይታይ ነበር። አሁን ደግሞ ፉከራ፣ ቀረርቶ ምናምን ነው አሁን ሰው የሚሰማነው። የዘንድሮውን የአዲስ ዓመት አከባበራቸውን አስመልክቶ ለአሜሪካ ድምፅ አስተያየታቸውን ከሰጡ የባህር ዳር ነዋሪዎች ውስጥ ናቸው። አስተናጋጃችሁ አሉላ ከበደ ነኝ። ከፕሮግራም አቀናባሪያችን ብርሃን ኃይሉ፣ ከቴክኒክ መሀንዲሱ ቶኒ፣ ከዕለቱ ዋና ዘጋጅ ጽዮን ግርማ፣ ከማኅበራዊ ዝግጅት አቀናባሪያችን አባየው ገበያው በተለያዩ አካባቢዎች ሆነው ይህን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ። ጤና ይስጥልን አድማጮች፣ እንደምናመሻችሁ ዜናውን የማሰማችሁ ደረጀ ደስታ ነኝ። ለኢትዮጵያና ለኤርትራ ሕዝብ እንዲሁም በመቶ ሺዎች የምትቆጠሩ የኢትዮጵያና የኤርትራ ውርስ ያላችሁ አሜሪካውያንን ጨምሮ በዓለም ዙሪያ ነገ እንቁጣጣሽን ለምታከብሩ ሁሉ ጂል ና እኔ የላቀ ምኞታችንና መልካም አዲስ ዓመት እንመኝላቸዋለን ሲሉ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በራሳቸውና በባለቤታቸው ስም ማምሻውን መልእክት አስተላለፉ። ለእንቁጣጣሽ በዓል የፕሬዝደንት ጆሴፍ አር ባይደን ጁኒየር መልእክት በሚል ርዕስ በዋይት ሀውስ ቤተ መንግስት ዌብሳይት ላይ የወጣው ኢትዮጵያውያን አሜሪካና ኤርትራውያን አሜሪካውያን በመላ ዩናይትድ ስቴትስ ያሉ ማህበረሰቦችን በማበልጸግ በሀገራችን የዕለት ህይወት እያንዳንዷን ገጽታ ቁልፍ ናችሁ ብለዋል ባይደን። ለብዙዎቻችሁ ያለፈው ዓመት ከባድ እንደነበር አውቃለሁ ብለዋል ፕሬዚደንቱ። ኮቪድ-19 ካደረሰው ህመምና ማጣት ጋር ኢትዮጵያ ውስጥ እየተካሄደ ያለው ግጭት ቤተሰቦቻችሁና የምትወዷቸውን ሁሉ እየጎዳ መሆኑን አውቃለሁ ያሉት ፕሬዚደንት ባይደን ኢትዮጵያ ውስጥ በሲቪሎች ላይ እየደረሰ ነው ያሉት ጥቃት በጥልቅ እንደሚያሳስባቸው ገልጸዋል። የአፍሪካ ቀንድ ውስጥ ግጭቶች ሁሉ ወደ ሰላማዊ መፍትሄ እንዲያመሩ አስተዳደራቸው በመላ አካባቢው ካሉ አገሮች ጋር የነቃ የዲፕሎማሲ ጥረት እያደረገ መሆኑንም አስታውቀዋል። የተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ተፈጽመዋል ስለተባሉ የሰብአዊ መብት ጥሰቶች በጋራ ያደረጉት ምርመራ ጠንካራ ከማንም ያልወገነና ነጻ እንደሆነ ተናገሩ። የምርመራው የመጨረሻ ሙሉ ሪፖርት በጥቅምት 22 2014 ዓ ም ይፋ እንደሚደረግም የኢሰመኮ ዛሬ ባወጣው መግለጫ አስታውቋል። ዝርዝር ዘገባው በአብይ ርዕስ ይቀርባል። የአፍሪካ ህብረት የምዕራባዊቷ አፍሪካ ጊኒን በቅርቡ በአገሪቱ በተደረገ መፈንቅለ መንግስት የቀድሞ ፕሬዚደንት አልፋ ኮንዴ መታሰራቸውን ተከትሎ ከህብረቱ ያገዳት መሆኑን ዛሬ ባወጣው መግለጫ አስታውቋል። ህብረቱ ባወጣው የትዊተር መልእክቱ የጊኒ ሪፐብሊክን ከሁሉም የአፍሪካ ህብረት እንቅስቃሴዎችና ውሳኔ ሰጭ አካላት እንድትታገድ ተወስኗል ብለዋል። ውሳኔው የመጣው በቅርቡ የጊኒን ልዩ ወታደራዊ ኃይሎች በአምባገነንነት እየተከሰሱ የነበሩትን የአገሪቱን የቀድሞ ፕሬዚደንት አልፋ ኮንዴን በመገልበጥ ስልጣን ከያዙ በኋላ ነው። ህብረቱ ወታደራዊ ባለስልጣናቱን አውግዞ በአገሪቱ ለመጀመሪያ ጊዜ በዲሞክራሲያዊ ምርጫ ስልጣን የያዙትን ፕሬዚደንት ኮንዴ በአስቸኳይ እንዲለቀቁም ጠይቋል። የናይጄሪያ ወታደሮች በጽንፈኛው የቦኮ ሀራም ቡድን ውስጥ ከፍተኛ ኃላፊነት ያለውን አባል መያዛቸውን በሰጡት መግለጫ አስታወቁ። የቦኮሃራም አባል የተያዙት ለ12 ዓመታት ለአመፅ ማዕከል አድርገው ይንቀሳቀሱበት በነበረው በሰሜናዊ ናይጄሪያ ቦርኖ ክፍለ ግዛት ውስጥ መሆኑንም የናይጄሪያ ወታደራዊ ቃል አቀባይ ገልጸዋል። ቃል አቀባዩ ጨምረው እንደ ገለጹት ቡድኑ ተቀጣጣይ መሳሪያዎችን ለመስራት ይጠቀምባቸው የነበሩ ሁለት ስፍራዎችን በተደረገው ድንገተኛ ወረራ መያዛቸውንም አስታውቀዋል። ከቅርብ ጊዜ ወዲህ የቡድኑ አባላት በተደረገባቸው ጥቃት እጃቸውን እየሰጡ ሲሆን እስካሁን ወደ ስድስት ሺህ የሚደርሱ የቡድኑ አባላትም መማረካቸው ተመል አመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የቻይናው መሪ ጂቺፒንግ ከሰባት ወራት በኋላ ለመጀመሪያ ጊዜ ለዘጠና ደቂቃ ባደረጉት ንግግር በሁለቱም የዓለም ሀያላን አገራት መካከል የሚታየው ፉክክር ወደ ግጭት እንዳያመራ ሊያደርጉ እንደሚገባ መወያየታቸውን ሮይተርስ ዘግቧል። ስመኝሽ የቆየ ዝርዝር አላት የሁለቱ ሀያላን ሀገራት ግንኙነት ባለፉት አስርት ዓመታት ውስጥ ያልታየ እጅግ ዝቅተኛ ደረጃ ላይ በደረሰበት በዚህ ወቅት ሁለቱን ሀገራት የማያግባባቸውን ጉዳይ ለመፍታት የሚደረግ ጥረት በዩናይትድ ስቴትስ በኩል እየታየ መሆኑን ሮይተርስ አመልክቷል። ዋይት ሀውስ በጉዳዩ ላይ ባወጣው መግለጫ ባይደንና ቺ ሁለቱ ሀገራት በሚስማሙባቸውና በሚለያዩባቸው ሰፊና ቁልፍ የሆኑ ጉዳዮች ላይ መወያየታቸውን ገልጿል። አንድ የዩናይትድ ስቴትስ ባለስልጣን ጋዜጠኞች ሲናገሩም የኢኮኖሚ ጉዳዮች፣ የአየር ንብረት ለውጥና ኮቪድ አስራ ዘጠኝ ወረርሽኝ ዋና ዋና የመወያያ ርዕሶች ነበሩ ማለታቸውን ሮይተርስ ጠቅሷል። ፕሬዚዳንት ባይደን ዩናይትድ ስቴትስ በፓሲፊክ እና በዓለም ሀገራት ሰላም መረጋጋትና ብልጽግና እንዲሰፍን ያላትን ጽኑ ፍላጎት በአጽንኦት አስረድተዋል ያለው የዋይት ሀውስ መግለጫ ሁለቱም ሀገራት በመካከላቸው ያለው ፉክክር ወደ ግጭት እንዳያመራ የማድረግ ኃላፊነት እንዳለባቸው መስማማታቸውን ገልጿል። እንደ ሮይተርስ ዘገባ ባይደንና ቺ በየካቲት ወር የመጀመሪያ የስልክ ንግግራቸውን ካደረጉ በኋላ በተለያዩ ጊዜያት በሁለቱ ሀገራት መካከል የተደረጉ የከፍተኛ አመራር ስብሰባዎች ሁለቱን ሀገራት እያሻከሩ በነበሩ እንደ የሰብአዊ መብት ግልጸኝነትና የኮቪድ-19 ወረርሽኝ መነሻ ባሉ ጉዳዮች ላይ በተወሰነ መልኩ መሻሻል እንዲታይ አግዘዋል። ዩናይትድ ስቴትስ በቻይና ላይ የያዘችው ፖሊሲ በሁለቱ ሀገራት ግንኙነቶች ላይ አስቸጋሪ ሁኔታዎችን እንደፈጠረ ቺ ለባይደን እንደነገሯቸው ሮይተርስ አንድ የቻይናን የመንግስት ሚዲያ ጠቅሶ የዘገበ ሲሆን፣ ሁለቱም ሀገራት በየጊዜው ግንኙነታቸውን እንዲያጠናክሩ መስማማታቸውንም ጨምሮ ገልጿል። ታሊባን አሜሪካውያንን የጫነው አውሮፕላን ካቡልን እንዲለቅ ፈቀደ። በአፍጋኒስታን የታሊባን ባለስልጣናት እንደ ኤሮፓ አቆጣጠር ነሐሴ 31 የዩናይትድ ስቴትስ ወታደራዊ ዘመቻውን ካቋረጠች በኋላ ለመጀመሪያ ጊዜ የኳታር ቻርተር አየር መንገድ አፍጋኒስታንን ለቀው የሚወጡ ዜጎችን ከካቡል አውሮፕላን ማረፊያ ይዞ እንዲወጣ ፈቅደዋል። የዩናይትድ ስቴትስ ብሔራዊ የጸጥታ ምክር ቤት ቃል አቀባይ ኤምሊ ሆርኒ በዛሬው ዕለት በሰጡት መግለጫ ዛሬ የዩናይትድ ስቴትስ መንግስት አሜሪካውያንና ቋሚ የመኖሪያ ፍቃድ ያላቸውን ዜጎች በኳታር የቻርተር አውሮፕላን ከሐሚድ ካርዛይ ዓለም አቀፍ አውሮፕላን ማረፊያ ከአገር የሚወጡበትን መንገድ አመቻችተዋል። አውሮፕላኑ በሰላም ኳታር ማረፉንም እናረጋግጣለን ብለዋል። ታሊባኖችም የአሜሪካ ዜግነት ያላቸውና ሕጋዊ የመኖሪያ ፈቃድ ያላቸው የአፍጋን ዜጎች እንዲወጡ በጎ ትብብር ማሳየታቸውን ገልጸዋል። ሮይተርስና አጃንስ ፍራንስ ፕሬስ እንደዘገቡት የኳታር አውሮፕላን 113 ሰዎች የያዘ ሲሆን ከእነዚህ ውስጥ 21 የሚሆኑ አሜሪካውያን 43 ካናዳውያንና 13 የደች ዜግነት ያላቸው መሆኑን የየአገራቱ የውጭ ጉዳይ ሚኒስቴር ማስታወቃቸውን አመልክተዋል። በዚህ ሳምንት መግቢያ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የመከላከያ ሚኒስትሩ ሎይድ ኦስትን በኳታር ተገኝተው በዚህ ጉዳይ ላይ መነጋገራቸው ይታወሳል። ብሊንከን ታሊባን አገር ለቀው መውጣት የሚፈልጉ አሜሪካውያንና ሌሎች ዜጎችን እንዲፈቅድ ያሳሰቡትም በዚህ ሳምንት መሆኑን ይታወሳል። አፍጋኒስታን ውስጥ የታሊባን መሪዎች በተለይ በሴቶች መብቶችና ማህበራዊ ተሳትፎ ላይ የጣሏቸውን እገዳዎች በመቃወም የወጡ ሰላማዊ ሰልፈኞችን በኃይል መበተናቸውን የተባበሩት መንግስታት ድርጅት ተቃወመ። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናከረችውን ዘገባ ጽዮን ግርማ ታቀርበዋለች። አፍጋናውያን የተደቀነባቸው የደህንነት ስጋት ከባድ ቢሆንም ሴቶችም ወንዶችም ሰብአዊ መብቶች እንዲከበሩ ለማሳሰብ አደባባይ ወጥተዋል። በተለይ ሴቶች የመስራት መብታቸው፣ የመንቀሳቀስ፣ ትምህርት የማግኘትና በህዝባዊና መንግስታዊ ጉዳዮች ውስጥ የመሳተፍ ነጻነቶቻቸው እንዳይደፈሩ ግፊት እያደረጉ መሆናቸውን የተባበሩት መንግስታት ታዛቢዎች ተናግረዋል። ይሁን እንጂ በዓለም አቀፍ የሰብአዊ መብቶች ህግ ጥበቃ የሚደረግላቸው እነዚህ መብቶች በታሊባን የከፋ ጥቃት እየተፈጸመባቸው ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ቢሮ ቃል አቀባይ ራቪና ሻምዳሳኒ ክስ አሰምተዋል። ሰልፈኞቹን ለመበተን ወደ ሰማይ ተተኩሷል ቢባልም ሰዎች ላይ በቀጥታ ሲተኩስ አይተናል። ሰልፈኞች ተገድለዋል፣ የከፋ ድብደባዎች መፈጸማቸውን እና በሰልፎቹ ላይ የተሳተፉ ሰዎችን ለመለየት የቤት ለቤት አሰሳና አደን መካሄዳቸውን የሚናገሩ ሪፖርቶች ደርሰውናል። የሴቶች መብቶች ተሟጋቾች እና ሰልፈኞቹን ይዘግቡ የነበሩ ጋዜጠኞች በ ዘፈቀደ መታሰራቸውን እና በጭካኔ መደብደባቸውን የሚጠቁሙ ሪፖርቶች ለከፍተኛ ኮሚሽነሩ ቢሮ ከሚታመኑ ምንጮች እንደደረሱ ቃል አቀባይዋ ገልጸዋል። እስካሁን አራት ሰው መገደሉን ማረጋገጣቸውን የጠቆሙት ራቢና ሻምዳሳኒ ትክክለኛው የሟቾች ቁጥር ከዚያ በላይ ሊሆን እንደሚችል ገምተዋል። ዴልታ የተሰኘው የኮቪድ-19 ዝርያ በዩናይትድ ስቴትስ እየተስፋፋ ባለበት በአሁኑ ሰዓት ፕሬዚደንት ጆ ባይደን ወረርሽኙን እንዲያበቃ የሚያደርግ ዘርፈ ብዙ የሆነ አዲስ የክትባት ግዴታ ይፋ አድርገዋል። የዋይት ሐውስ ዘጋቢያችን ፓትሲ ውዳኩስዋራ ያደረሰችንን ኤደን ገረመው እንደሚከተለው አጠናቅረዋለች። እንደ አውሮፓ አቆጣጠር በመስከረም 11 2001 ዓ ም በኒውዮርክ መንትዮቹ ተብለው በሚታወቁት ህንፃዎች ላይ በአሸባሪዎች በደረሰውና 2996 ሰዎችን ህይወት የቀጠፈው 911 በመባል የሚታወቀው አደጋ ዘንድሮ 20ኛ ዓመቱን ይዟል። ይሄ ጥቃት የዩናይትድ ስቴትስ በአፍጋኒስታን 19 ዓመት ከ10 ወራትና ከ3 ሳምንት እንዲሁም ሁለት ቀናት እንድትቆይና 2325 አሜሪካውያን ወታደሮችን እንድታጣ እንዳደረጋትም የአሜሪካ የደህንነት ቢሮ አስታውቋል። ቢሮው በጥቃቱ ምን ያህል ሰላማዊ ዜጎች እንዳለፉም በእርግጠኝነት አለመታወቁን አመልክቷል። በነገው ዕለትም ፕሬዝደንት ጆ ባይደን አደጋው የደረሰባቸውን ቦታዎች ይዘክራሉ። የምሽቱ ዜና ይኸው ነበር። ጤና ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ጳጉሜ 5 2013 ዓ ም የአዲሱ ዓመት ዋዜማ ምሽት፣ አስተናጋጃቸው አሉላ ከበደ ነኝ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ23 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 94.3 ና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የሰዓቱ አቢይ ርዕስ በትግራይ ክልል ተፈጽመዋል ስለተባሉት የሰብአዊ መብት ጥሰቶች በጋራ ያደረጉት ምርመራ ጠንካራ ከማንም ያልወገንና ነጻ መሆኑን የተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብት ኮሚሽን ተናገሩ። የምርመራው የመጨረሻ ሪፖርት በጥቅምት 22 2014 ዓ ም ይፋ የሚደረግ መሆኑንም የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ ገልጧል። መለስካቸው አመሃ ተከታትሎታል። ሁለቱም አካላት ከአዲስ አበባና ከጄኔቭ ይፋ ባደረጉት አዲስ መረጃ በትግራይ ክልል በሰብአዊ መብቶች፣ በሰብአዊነትና ስደተኛ ህግጋት ላይ ሁሉም አካላት ፈጽመዋል በተባሉ ጥሰቶች ያደረጉት የጣምራ ምርመራ የመስክ ሥራው መጠናቀቁን ገልጸዋል። ከግንቦት 8 እስከ ነሐሴ 14 ቀን 2013 በነበረው ጊዜ የጋራ ምርመራ ቡድኑ በመቀሌ፣ ውቅሮ ሳምረ፣ አላማጣ፣ ቦራ፣ ማይጨው፣ ዳንሻ፣ ማይካድራ፣ ሁመራ፣ ጎንደር ባህር ዳርና አዲስ አበባ ሥራውን ሲያካሄድ ቆይቷል። በዚህ ጊዜ ውስጥ ቡድኑ ከጥሰቶቹ ሰለባዎችና ምስክሮች፣ ከክልልና ብሔራዊ ባለሥልጣናት፣ ከሲቪል ማኅበረሰብ ድርጅቶች፣ ከሃይማኖት ተቋማት፣ ከጤና ባለሙያዎችና ከፍትሕ ሥርዓቱ ባለሥልጣናት እንዲሁም በትግራይ ክልል ከሚሠሩ ሰብአዊ ድጋፍ ሰጪ ድርጅቶች ጋር ከሁለት መቶ በላይ ቃለ ምልልሶችን አድርገዋል። ቡድኑ በተጨማሪም ሰነዶችን፣ ቪዲዮዎችን፣ ፎቶግራፎችንና ሌሎችንም ቁሳቁሶችን ፈትሿል። መምሯል። ቡድኑ በፍጥነት በሚለዋወቀው የደህንነት ስጋትና በሌሎች አስቸጋሪ ሁኔታዎች ምክንያት ወደ አንዳንድ ስፍራ መድረስ ባይችልም ከእነዚህ አካባቢዎች በሽሽት ከሄዱ ምስክሮች ጋር መነጋገር ችሏል ይላል መግለጫው። ከምርመራው ስራ ጋር በተያያዘ ከጥቂት ሳምንታት በፊት ኮሚሽነር ዳንኤል በቀለም ለቪኦኤ ይህን ብለው ነበረ። ከተባበሩት መንግስታት ጋራ ወደዚህ ምርመራ ስራ ውስጥ ስንገባ ስራውን የምንመራበት ዝርዝር መመሪያ እና ገባ አውጥተን በእንግሊዝኛ ቋንቋ ተርምስ ኦፍ ሪፈረንስ ይባላል። በዛ መሰረት ነው እያካሄድን ያለ ነው እና ብዙ ቦታዎች ላይ ተገኝተን ቃለ መጠይቅ በማድረግ መረጃዎች በመሰብሰብ ምርመራ በማካሄድ እስካሁን ቆይተናል። አሁን ደግሞ የፌዴራል መንግስት ከትግራይ ክልል ከወጣ በኋላ ወደ ትግራይ ክልል በቀላሉ ለመጓዝ ቢቻል አለመሆኑ ትንሽ የራሱ የሆነ ውስንነት የሚፈጥር ቢሆንም የምርመራ ስራውን ቀጥለናል። እዚሁ አዲስ አበባ ከተማ ውስጥም የሚደረጉ ምርመራ ስራዎች ስላሉ የጣምራ የምርመራ ቡድኑ አዲስ አበባ ከተማ ውስጥ የሚያነጋግራቸውን የተለያዩ ሰዎች እንዲሁ ሲያነጋግር ቆይቷል። ስለዚህ ምናልባት የምርመራ ስራው በሚቀጥሉት የተወሰኑ ቀናት ውስጥ የሚጠናቀቅ ከሆነ ወደ ሪፖርት ማዘጋጀት ስራ እንሸጋገራለን ማለት ነው። በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ሚሼል ባትሌትም ስለ ጋራ ምርመራው ሲናገሩ ብዙ የደህንነትና የሎጂስቲክስ እንቅፋቶች የነበሩብን ቢሆንም የጋራ ቡድናችን ጠንካራ ከማንም ያልወገነና ነጻ የምርመራ ስራ አከናውኗል። ይህም በትግራይ ስለነበረው የሰብአዊ መብቶች ሁኔታ ሙሉ እምነት የሚጣልበት ዝርዝር ስለሚሰጥ ተጠያቂነትን በማስፈንና የመዘገብናቸው የከባድ የመብት ጥሰት ሰለባዎች ይካሱ ዘንድ አስተዋጽኦ ያደርጋል የሚል እምነት አለን። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዳንኤል በቀለ በበኩላቸው እኛ የምንመራው ማንንም አለመግዳት፣ ነጻ መሆን፣ ከማንም አለመወገን፣ ግልጽነት፣ በተጨባጭ ማስረጃ መመስረት፣ ምስጢራዊነት፣ ሐቀኝነት፣ ከፍ ያለ ደረጃ ባለው ማረጋገጫና ሰለባዎችን ማዕከል ባደረጉ የማይዋዥቁ የምርመራ መርህዎች ነው። የጋራ መግለጫው እንዳመለክተው በመጪው ሰኞ መስከረም 3 ቀን 2014 ዓ ም ኮሚሽነር ሚሼል ባሽሌት በትግራይ ክልል ስላለው የሰብዓዊ መብቶች ሁኔታና የጋራ ምርመራ ሂደት የት እንደደረሰ ጀነቫ ለሚገኘው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ዘገባ ያቀርባሉ። በዚያ የሚያቀርቡት ዘገባም ዶክተር ዳንኤል በቀለን ጨምሮ ሌሎች ተናጋሪዎቹ የሚያቀርቧቸው ንግግሮች ውይይት እንደሚደረግ ታውቋል። የጋራ ምርመራ ቡድኑ አሁን የተሰበሰበውን መረጃ እየተነተነ እንደሆነና የመጨረሻው ዘገባ ግኝቶች፣ ድምዳሜዎችና ምክር ሐሳቦች በመጪው ኖቬምበር 1 2021 ወይም ጥቅምት 22 ቀን 2014 ዓ ም ይፋ እንደሚደረግ መግለጫው ይናገራል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። በተከታዩ ዘገባ ደግሞ አድማጮች፣ ወዲህ ወደ ዋሽንግተን እንመለሳለን። ኮቪድ-19 ነው ጉዳዩ። ዴልታ የተሰኘው የኮቪድ-19 ዝርያ በዩናይት ስቴትስ መዛመቱን ተከትሎ የዩናይት ስቴትሱ ፕሬዝዳንት ጆ ባይደን ክትባትን ጨምሮ ለወረርሽኙ ማብቂያ የታለሙ ፈርጀ ብዙ አስገዳጅ ድንጋጌዎችን ይፋ አድርገዋል። የዋይት ሀውስ ዘጋቢያችን ፓትሲ ዊዳክስዋራ ያደረሰችንን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርበዋለች። ዴልታ የተሰኘው የኮቪድ-19 ዝርያ በየሳምንቱ በሺዎች የሚቆጠሩ አሜሪካውያንን ለሞት እየዳረገ ና ሆስፒታሎችንም እያጨናነቀ ይገኛል። ወረርሽኙ እንዲያበቃ ለማድረግ በታደሰው እንቅስቃሴ ፕሬዚዳንት ጆ ባይደን ትላንት ሐሙስ እለት ትላልቅ ኩባንያዎች ውስጥ የሚሰሩ ተቀጣሪዎች፣ የፌዴራል መንግስት ሰራተኞች ና ሐኪሞች ላይ ተግባራዊ የሚደረግ አዲስ መመሪያ ማውጣታቸውን እንዲህ ሲሉ አስታውቀዋል። የሠራተኞች ጉዳይ ሚኒስቴር አንድ መቶና ከዚያ በላይ ተቀጣሪዎች ያሏቸው ቀጣሪዎች ሠራተኞቻቸውን በሙሉ እንዲያስከትቡ አሊያም በሳምንት አንድ ቀን እያስመረመሩ ከቫይረሱ ነፃ የሚል ውጤት እንዲያሳዩ የሚያደርግ የአስቸኳይ ጊዜ ሕግ እያረቀቀ ነው። ይህም ከሰማንያ ሚሊዮን በላይ የሠራተኛውን ኃይል የሚይዝ ነው። ይህንን ደንብ በማያከብሩ አሜሪካውያን ላይ እስከ 140 ሺ ዶላር የሚደርስ ቅጣት እንዲኖር በማድረግ ባይደን አብዛኞቹ አሜሪካውያንን ለማስከተብ እየጣሩ ነው። በቫንደርቪልት ዩኒቨርሲቲ የተላላፊ በሽታዎችና ሕክምናዎች ፕሮፌሰር የሆኑት ዊሊያም ሻፍነር ይህንን ነገር ይደግፉታል። እስካሁን ድረስ ከኮቪድ-19 ጋር ፍልሚያ ላይ ነን። በጎ ፈቃደኛ ሰራዊት አለን። ሰራዊታችን የምንላቸው ለመከተብ የፈቀዱትን ነው። ነገር ግን ዴልታ የተሰኘው ዝርያ ከመጣ በኋላ ጠላታችን ጡንቻውን አፈርጥሟል። ስለዚህ አሁን ነገሮችን አሻሽለን ሁሉም ሰው እንዲከተብ ማድረግ ነው ያለብን። ይሄ የባይደን የወረርሽኝ እቅድ በትንሹ መቶ ሚሊዮን አሜሪካውያንን እንደሚነካ ዋይት ሀውስ አስታውቋል። ይሁን እንጂ አንዳንዶች ይሄ የክትባት ደንብ ይህ ህገ መንግስታዊና አጥፊ ነው ይላሉ። ፔተር ቪንሴንዚ ፍሪደም ወርክስ በተሰኘው የወግ አጥባቂዎች ቡድን አባል ናቸው። ባይደን ዛሬ ለዩናይት ስቴትስ ሰራተኞችና የንግድ ድርጅቶች ባለቤቶች ጠላታቸው መሆናቸውን ነው ግልጽ ያደረጉላቸው። የባይደን እቅድ የትምህርት ቤቶችን መከፈት፣ የኮቪድ-19 ምርመራና የአፍና የአፍንጫ ጭንብሎችን መጠቀም ግዴታ፣ የኢኮኖሚ ድጋፍ፣ የኮቪድ-19 ህሙማን እንክብካቤ ማሻሻልና የአሜሪካ የበሽታ መከላከልና መቆጣጠር ተቋም ሲዲሲ መመሪያን መሰረት በማድረግ ሶስተኛ ዙር ክትባት መስጠትን ያጠቃልላል። ፕሬዚዳንት ጆ ባይደን እንዲህ ያስረዳሉ የአለም ጤና ድርጅት ይሄ የያዝ ነው የአውሮፓውያኑ አመት እስኪያበቃ ድረስ የበለጸጉት ሀገራት ሶስተኛ ዙር ክትባት ለዜጎቻቸው ለመስጠት ማቀዳቸውን እንዲያዘገዩት እየጠየቀ ይገኛል። ይታውስ ታዲያ የክትባት እርዳታ እየለገስንም ሶስተኛ ዙር ክትባቶችን ለህዝባችን መስጠት እንችላለን እያለ ነው። ጄኒ ቴኒፎ በአለም አቀፍ አንድ ጤና ወይም ግሎባል ሄልዝ በተሰኘው ድርጅት ውስጥ ዘዋን የተሰኘው ዘመቻ ዋና የፖሊሲ ዳይሬክተር ናቸው። አሜሪካ ሁለቱንም ማድረግ መሻቷ ላይ አይስማሙበትም። Isn't can the United States do both? It's really should the United States do both? Because the yeah, so you know. United States. ዩናይትድ ስቴትስ ሁለቱንም ማድረግ አለባት ወይ ነው። ምክንያቱም ደግሞ ዋጋ ስላለው ነው፣ በዩናይትድ ስቴትስ ሶስት ክትባቶችን በሚወስድ በአንድ ሰው ቦታ የመጀመሪያውን አሊያም ሁለተኛውን ክትባት ያልወሰደ አንድ ሰው መኖሩ ነው። ፕሬዚዳንት ጆ ባይደን ዩናይትድ ስቴትስ ለዘጠና ሀገራት 140 ሚሊዮን ክትባቶችን ለግሳለች ያሉ ሲሆን በቀጣዩ ስድስት ወራት ጊዜ ውስጥም ዓለምን ለማስከተብ ስላላቸው ቅድም የሚያስተዋውቅ ይሆናል። ለፓትሲ ዊዳኩስዋራ ዘገባ የደንገረመው ከዋሽንግተን ዲሲ ሄደን እናመሰግናለሁ። አድማጮች ተከታዩ ዘገባ ደግሞ በዓለም ዙሪያ በተለያዩ ሀገሮች የሚኖሩ የትግራይ ተወላጆች የኢትዮጵያንና የቱርክን መንግስት የሚቃወም እንዲሁም የዩናይት ስቴትስን መንግስት ተጨማሪ ድጋፍ የሚጠይቅ ሰልፍ ከትላንት በስቲያ እዚህ ከዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ አካሂደዋል። ሰልፉን የተከታተለው የትግርኛ ክፍል ባልደረባችን በትረ ሥልጣን ያጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። तो राइसौ सर राश रहा वाले የሰብአዊ ረድኤት በአግባቡ ተደራሽ እንዲሆን ሊፈቀድ ይገባል፣ እርዳታ እንጂ ቦምብ አትጣሉ የሚሉና ሌሎች የኢትዮጵያ መንግስትን የሚቃወሙና ሰብአዊ እርዳታ ያለምንም እንቅፋት ወደ ትግራይ ክልል እንዲገባ የሚጠይቁ የተቃውሞ ድምፆች ሲሰሙ ነበር። ከትላንት በስቲያ ጳጉሜ 3 2013 ዓ.ም በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ በትግራይ ተወላጆች ኢትዮጵያውያን የተካሄደ የተቃውሞ ሰልፍ። አቶ መስፍን አየነው ከአስተባባሪዎቹ አንዱ ሲሆኑ ትግራይ ውስጥ በተከሰተው ረሃብና የምግብ ግብ እጥረት ምክንያት ሰዎች እየሞቱ በመሆኑ አስቸኳይ የምግብ እርዳታ እንዲደረግ ግፊት ማድረግ ከሰልፉ ዓላማዎች አንዱ መሆኑን ተናግረዋል። ረሃቡ ደግሞ በጦርነት ምክንያት የመጣ ሰው ሰራሽ ረሃብ እንደሆነ ገልጸው የኢትዮጵያ መንግስት ሆን ብሎ እርዳታ እንዳይደርስ እያደረገ ነው ብለዋል። ሰልፉ የተካሄደበትንም ዓላማ ሲያስረዱ የውጭ ሀገራት እርዳታ ሰጪ ሀገሮች ቢማጸኑም እና ለማድረስ ፍላጎታቸውን ቢያሳዩም የተለያየ ከን በመፍጠር ህዝቡን ለረሃብ የዳረገ ነው። አምስት መቶ ሺህ የሚሆን ህዝብ ሚሊየት እርዳታ ካላገኘ ለሞት የተዳረገ ይሆናል። ወደ ሶስት ነጥብ ስድስት ሚሊዮን እስከ አምስት ሚሊዮን የሚሆን ህዝብ ደግሞ እርዳታ ይፋ ፈላጊ እንዲሆን ተደርጓል። ስለዚህ ይህንን ድምፅ ለማሰማት ለአሜሪካን መንግስት ምንም እንኳን ሰፊ ሪሶርስ ለዚህ ጉዳይ ቢሰጥም ነገሩ ህዝቡ ልጋ ሊደርስ ስላልቻለ በአንድ በኩል ለማመስገን፣ በሁለተኛው ሳይድ ደግሞ ይሄንን ጩኸታችንን አሜሪካ መንግስት ሌሎች አማራችን ሰልፈ ደግሞ ህዝቡ እርዳታ እንዲያገኝ እንዲያደርግ ለማድረግ ነው ዓላማው የሰላማዊ ሰልፉ በትግራይ ክልል ውስጥ አሁንም ድረስ ይገኛሉ ያሏቸው የኤርትራ ወታደሮች ከትግራይ ክልል እንዲወጡ በትግራይ ክልል የባንክ የቴሌፎን የኤሌክትሪክ የውሃና የህክምና አገልግሎት እንዲጀምሩ እንዲሁም በትግራይ ክልል ውስጥ ተፈጽሟል የተባለው የሰብአዊ መብት ጥሰት በአለም አቀፍ ቡድን እንዲጣራ ሰልፈኞቹ ጠይቀዋል በተጨማሪም በንግግር ላይ የተመሰረተ የተኩስ አቁም ስምምነት እንዲደረግ ሰልፈኞቹ ጠይቀዋል The በተጨማሪም የቱርክ መንግስትና የኢትዮጵያ መንግስት ለጦርነቱ ዓላማ የሚውል እቃ ግዢ ስምምነት ማድረጋቸውን በመግለጽ ሰልፈኞቹ ተቃውሟቸውን አሰምተዋል። ይህን ጉዳይ በተመለከተ ከኢትዮጵያና ከቱርክ መንግስት ምላሽ ማግኘት አልቻልንም። በሌላ በኩል የምግብ አቅርቦት ተደራሽነትን በተመለከተ የኢትዮጵያ መንግስት ወደ ትግራይ እርዳታ ለማድረስ ማነቆ ናቸው የተባሉ አሰራሮችን ማስተካከሉን በተለያዩ አጋጣሚዎች አስታውቋል። አሁን በአካባቢው እንቅፋት እየፈጠረ ያለው የህወሓት ጠባጫ ሪነት ነው ያሉት የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ የተደራሽነት ጥያቄ መቅረብ ያለበትም ለዚሁ ቡድን ነው የሚል ምላሽ መስጠታቸው ይታወቃል። ቢሊኔ ስዩም በትላንቱ መግለጫቸው ለትግራይ ህዝብ እርዳታ እንዳይደርስ እያደረገ ያለው ዝርፊያ የሚፈጽመውና የምግብ አቅርቦትን ከህዝቡ ነጥቆ ለጦርነት የሚያውለው ህወሓት ነው ብለዋል። ይሄ የሚታየው ከህወሀት ጦረኝነት እና ህወሀት ሰብአዊ እርዳታን እየዘረፈ መሆኑን ከሚያመላክቱት ዓለም አቀፍ የሰብአዊ እርዳታ ድርጅቶች በርካታ ምስክርነቶች አንጻር ነው። ልጠቅስ የምችለው በህወሀት እየተፈጸመ ያለውን ዘረፋ ነው። በቅርቡ ባለፉት ጥቂት ቀናት በትግራይ ቴሌቪዥን ማህበረሰቦች በመንግስት በአሸባሪነት ለተፈረጁት ተዋጊዎች ስንቅ እንዲያዘጋጁ ሲደረጉ አይተናል። እናም እየወጡ ያሉ መረጃዎች እና ከተመሳሳይ ቡድን እየተሰሙ ያሉ ስሞታዎች እርስ በርሳቸው የሚጣረሱ ናቸው። ሰልፈኞቹ ከዋሽንግተን በተጨማሪ በ15 የዩናይትድ ስቴትስ ዋና ዋና ከተሞች፣ በካናዳ፣ በአውሮፓ ከተሞች፣ በእስራኤልና አውስትራሊያ ተመሳሳይ ሰልፎች መካሄዳቸውን አዘጋጆቹ ተናግረዋል። በጥረንና ደረጀን ለዘገባው አመሰግናለሁ። አድማጮች ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስድናል። የበዓል ዜማዎች ያልተሰሙበት የአዲስ ዓመት ዋዜማ ትለናለች አስቴር ምስጋናው በተከታዩ ዘገባዋ። አዲስ ዓመት ሲመጣ በዓልን በዓል ከሚያሰኙት ወይም ከሚያስመስሉት ጉዳዮች ውስጥ የበዓል ዜማዎች ዋነኞቹ መሆናቸውን ጠቅሳ፣ ዘንድሮ ግን እነኚህ ዜማዎች እንደ ወትሮ አልተሰሙም ማለታቸውንም ታነሳለች። አስቴር ምስጋናው በባህር ዳር ከተማ ተዘዋውራ ያነጋገረቻቸው ነዋሪዎች በአንጻሩ ፉከራዎችና ሽለላዎች ከፍ ብለው እየተደመጡ መሆናቸውን ያለው ሁኔታ በፈጠረውም ስሜት ገበያ ወጥተው ለበዓልና ለአዲስ ዓመት የሚሆናቸውን የመሸመት አቅም እንዳሳጣቸው የተናገሩትን ይዛለች። ነጋዴዎችም ገበያው መቀዛቀዙን ገልጠው ነገር ግን የሀገር ሰላም ይቅደም፣ የገበያ መጥፋት አያስጨንቀንም ብለዋል። አስቴር በዘገባዋ የበዓሉን ዋዜማ ድባብ እንዲት አስቃኝናለች። እነዚህን ዜማዎች በሬዲዮ እና በቴሌቪዥን የሰማ ግለሰብ ወደ ገበያ ወጣ በማለት ለበዓሉ ከሚያስፈልጉት መሰረታዊ ፍጆታዎች ባለፈ አሮጌን በአዲስ የሚቀይሩ እቃዎችን ይሸምታል። የዘንድሮ የባህል ድባብ ግን ከዚህ የተለየ በመሆኑ ገበያው ተቀዛቅዘዋል ይላሉ። የበዓል ገበያ ምን እንደሚመስል ጎራ ብዬ ያነጋገርኳቸው ሻጮች በሱቃቸው ውስጥ ያገኟቸው ወይዘሮ እነያ ታስማማው ሀገር ሰላም ይሁን እንጂ የእኛ መሸጥ አለመሸጥ ጉዳያችን አይደለም ብለዋል። እኛ ጭንቀታችን እንዴት ይሆኑ ወታደሮች እንዴት ይሆን በዳር ያሉት ዘመዶቻችን እህቶቻችን ምናስብ እንጂ ስለምንሸጠውን ነገር እኛ አንጨነቅም። በሰላም ወጥቶ መግባት ብቻ ነው እኛ ምድፍ ከዚህ በፊትማ ስለ በዓል ነው የበዓል ጨዋታ ዜማዎቹ የነበሩ እንቁጣጣሽ የሚለው እንኳን ደህና መጣሽ እየተባለ አሁን ግን ያለው ከወቅቱ ጋር አንጻር ያለውን ትኩረት ያለን የበዓሉን ሳይሆን ወኔ ያለውን ነገር ነው እኛ የምናዳምጥ እኔ አሁን ውየሄጀ ተለ የቴሌቪዥንና በቀን ውሎ ምን እንደተሰራ ምን ድል እንዳደረጉ ያን ነው የማዳመጥ እንጂ የበዓሉን ነገር እኔ እውነት ልሻለሁ አላስበውም። ዋናው እኛ ሰላም ይሁንልኝ፣ ገቢያውን እኛ ብዙም አልተጨነቅለትም። ሰላም ሲሆን ነው ገቢያ የሚኖረው። ወይዘሮ ሂሩታ ሞኜ አዲስ አመት ሲደርስ የሚሰሙ የበዓል ዜማዎች ስነ ልቦናን ወደ በዓሉ ዝግጅት ያመራሉ። በዘንድሮ አመት ግን የምንሰማቸው ዜማዎች ከወትሮው የተለዩ ናቸው ብለዋል። በፊት የነበረን ዝግጅት እና ያሁኑ በምንም አይገናኝም። በፊት የነበረው ድባቡም የለም። ሚዲያም ላይ የምናየው ነገር ሽር ጉዱ ምኑ ምኑም እንደ ድሮ አይደለም። በሚዲያ ሲተላለፉ የነበሩት ስለ ጦርነት ነው። በአጠቃላይ ቀረርቶ፣ ፉከራ፣ ስለ ጦርነት ወኔን የሚቀሰቅሱ ነገሮች ናቸው እንጂ በዓል በዓል የሚሸት ምንም ነገር አልሰማንም እስካሁን ድረስ። ስነልቦናችንም ለበዓል አይደለም ዝግጁነቱ። ትንሽም ቢሆን እንደ ያለውን ድባብ ቀየር አድርገን ነው በሚል ነው እንጂ ውስጣችን ደስተኛ ሆኖ አይደለም። ግን ያው አድማጮች፣ የቴክኒክ ክል የገጠመን ይመስላል ወደ ኋላ ላይ ተመልሰን እናሰማችኋለን። ምናልባት ወደ ሌላ ዝግጅት ብናመራ ጥሩ ይመስለኛል። ወይም ልዩ ማሳሰቢያም አለን። አቀናባሪ ብርሃን የገጠማትን ችግር ለማስተካከል እየሞከረች ነው አንዳንዴ የቴክኖሎጂ ምጥቀት እና ምችነት መልካም። ወደ ዝግጅቱ ልንመለስ ነው። አድማጮች የቴክኒክ ችግሩ የተፈታ መስሎን ነበር። አሁንም ችግሩ እንዳለ ነው። ወደ ተከታይ ፕሮግራም እንሄዳለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በተለያዩ የኢትዮጵያ አካባቢዎች አውደምቱን አከባበር የሚመለከቱ በርካታ ዘገባዎች ከየዘጋቢዎቻችን ደርሰውናል። የገጠመን የቴክኒክ እክል እንደተፈታ ከአዲስ አበባ ከአምቦ ከመቀሌ የተለያዩ አካባቢዎች ያሉትን ሁኔታዎች ወደሚያስቃኙ ዝግጅቶች እንወስዳችኋለን። የአውደ አመቱ ዝግጅት፣ እናንተስ በያላችሁበት እንዴት ነው? የየበኩላችሁን፣ የገጠሟችሁን፣ ያለፈው አመት እንዴት አለፈ? እነኚህን ሁሉ በየበኩላችሁ የምታካፍሉንን በስርጭቶቻችን እናጋራችኋለን። አሁን የቴክኒክ ችግሩ የተፈታ ይመስላል። አድማጮች ዛሬ አልቀናንም። የበዓል ዋዜማው በርካታ ዝግጅቶች የተካተቱበት ሰዓቱም እንዳያንሰን እንፈራለን። እነኚህን ሁሉ ለማስተናገድ የታቀደበት ሰዓት የኮምፒውተር ችግር የገጠመ ይመስላልና ተደጋግመን ወደ ችግሩ እየሄድ ነው። የተፈታ ሲመስል እንደገና አለ ነው የምትለኝ ብርሃን። እኔ አንዳንድ የፕሮግራም ለውጦችን ወይም በመጪው ጥቂት ቀናት ውስጥ የሚመጡትን ላስተዋወቅ፣ የፕሮግራሙ ችግር እስኪፈታ ድረስ ከፊታችን ሰኞ ሳምንት አንስቶ አሁን እዚህ በስቱዲያችን እያዘጋጀን ያለ ነው ሬዲዮ በቴሌቪዥን የተሰኘ በሬዲዮ የምናሰራጫቸውን ፕሮግራሞች በምስል ተደግፎ የምታዩበት፣ ስቱዲያችንንም ከጀርባ ያለውን ሁኔታ አሁን የምናደርገውን ጨምሮ የምትመለከቱበት ዝግጅት ወደ መጠናቀቅ ላይ ነው። በሶስቱም ቋንቋዎች በአማርኛ፣ በኦሮምኛና በትግርኛ የፊታችን ሰኞ ሳምንት የሬዲዮ ቴሌቪዥን ፕሮግራማችን ይጀምራል። ምናልባት ለቀናችሁ ለቀናችሁ እስካሁን ደግሞ ጋቢናን የመከታተል የቪኦኤ ጋቢና ከጥቂት ሳምንታት በፊት ጀምሯል እና የመከታተል እድል ለነበራችሁ ምን እንደሚመስልም ከወዲሁ የማየት እድል ገጥሟችሁ ሊሆን ይችላል። ችግሩን ለመፍታት እየሞከሩ ነው። ወደ ቀደመው እና ወደ አቋረጥ ነው ዝግጅት ነው መወስዳችሁ ባህር ዳር ላይ አስቴር ያጠናቀረችውን እናስቀድም አልቀናንም ዛሬ በጣም ለየት ያለ ችግር ነው። እኔ አንዳንዱን ምን እንደሚመስል ከዚህ ልንገራቸው የቴክኒክ ችግሩ የተፈታበት እርግጠኛ ሳ ሲመጣ ዝግጅቶቹን ማጫወት እንጀምራለን። የሐዋሳ ከተማ ነዋሪዎች ለወትሮም ቢሆን አዲስ ዓመት ሲመጣ በዓሉ በዓል የሚያስመስሉትና ሞቅ ደመቅ የሚያደርጉት የበዓል ዜማዎች ናቸው እነዚህን ዜማዎች በሬዲዮ እና በቴሌቪዥን የሰማ ግለሰብ ወደ ገበያ ወጣ በማለት ለበዓሉ ከሚያስፈልጉት መሰረታዊ ፍጆታዎች ባለፈ አሮጌን በአዲስ የሚቀይሩ እቃዎችን ይሸምታል። የዘንድሮ የባህል ድባብ ግን ከዚህ የተለየ በመሆኑ ገበያው ተቀዛቅዘዋል፣ ይላሉ የበዓል ገበያ ምን እንደሚመስል ጎራ ብዬ ያነጋገርኳቸው ሻጮች። በሱቃቸው ውስጥ ያገኟቸው ወይዘሮ ኒያ ታስማማው ሀገር ሰላም ይሁን እንጂ የኛ መሸጥ አለመሸጥ ጉዳያችን አይደለም ብለዋል። እኛ ጭንቀታችን እንዴት ይሆን ወታደሮች፣ እንዴት ይሆን በዳር ያሉት ዘመዶቻችን፣ እህቶቻችን የምናስብ እንጂ አድማጮች ይሄ የተደጋጋሚ የቴክኒክ ችግር ዛሬ እንግዲህ በዋዜማው እያስደገደገን ነው። የዋዜማ ዝግጅት ደግሞ ለየት ያለ ነው። በየቤታችሁ በያላችሁበት፣ እናንተም በየበኩላችሁ ያዘጋጃችኋቸውና በዓሉን ለመቀበል ለማሳመር እንደምትሞክሩት ስለ ምን ሸጠውን ነገር እኛ አንጨነቅም። በሰላም ወጣ መግባት ብቻ ነው የሚያምድ ከዚህ ቤት እንዴት ነበር። ከዚህ በፊትማ ስለ በዓል ነው። የበዓል ጨዋታ ዜማዎቹ የነበሩ እንቁጣጣሽ የሚለው እንኳን ደና መጣሽ እየተባለ አሁን ግን ያለው ከወቅቱ ጋር አንጻር ያለውን ትኩረት ያለን የበዓሉን ሳይሆን ወን ያለውን ነገር ነው እኛ የምናዳምጥ እኔ አሁን ውየህጀ ታረብ የቴሌቪዥንና በቀን ውሎ ምን እንደተሰራ ምን ድል እንዳደረጉ ያንን ነው የማዳመጥ እንጂ የበዓሉን ነገር እኔ እውነት ልሻለሁ አድማጮች። ለኢትዮጵያና ለኤርትራ ሕዝብ እንዲሁም በመቶ ሺዎች የምትቆጠሩ የኢትዮጵያና የኤርትራ ውርስ ያላችሁ አሜሪካውያንን ጨምሮ በዓለም ዙሪያ ነገ እንቁጣጣሽን ለምታከብሩ ሁሉ ጅልና እኔ የላቀ ምኞታችንን እንዲሁም መልካም አዲስ ዓመት እንመኘላችኋለን ሲሉ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ቀደም ብለን በመግቢያችን እንደጠቆም ነው በራሳቸውና በባለቤታቸው ስም ማምሻውን መልእክት አስተላልፈዋል። ቀደም ብለን ያሰማናችሁን ዝግጅት ሙሉውን ወደ ኋላ ላይ እናቀርባለን። የአዲሱ ዓመት ዋዜማ የገበያ ዋጋ ጭማሪ የታየበት በተለያዩ አካባቢዎችም እንዲሁ ተመሳሳይ ነገሮች የተስተዋሉበት መሆኑን ዘጋቢዎቻችን ከያሉበት ገልጸዋል። አንዳንድ የአምቦ ከተማ ነዋሪዎች የተናገሩትን ዘጋቢያችን ናኮር መልካ ከስፍራው አጠናቅሯል። በዶሮ በግ እንዲሁም ሽንኩርት ተራ ተዘዋውረው ያነጋገራቸው ሸማቾችና ሻጮች በሽንኩርትና ዶሮ እንዲሁም ሌሎች በዓሉን ለማክበር የሚያስፈልጉ መሰረታዊ ነገሮች ላይ ከወትሮ ይልቅ ጭማሪ ታይተዋል ሲሉ ትዝብታቸውን መግለጻቸውን ጠቁሟል። ሌሎችም ዘጋቢዎቻችን በተለያየ አካባቢዎች እንደዚሁ ተዘዋውረው የአካባቢውን ነዋሪዎች ጠይቀዋል። የሐዋሳው ከተማ ነዋሪዎችና ሸማቾችን ያነጋገረው ዮናታን ዘብዴዎስ ደግሞ የሁለት አስራ አራትን ዘመን መለወጫ ምክንያት በማድረግ የምርት እጥረት ባልተፈጠረበት ነጋዴዎች ያልተገባ ትርፍ ለማግኘት በሚያደርጉት እንቅስቃሴና በደላሎች ሻጥር በበዓል ገበያ ላይ ባልተለመደ ሁኔታ ዋጋ መናሩን መናገራቸውን ጠቁሟል። ነጋዴዎች በበኩላቸው የዋጋ ጭማሪ መኖሩን ገልጠው የዋጋውን ንረት የተፈጠረው ምርቶች ከቦታ ቦታ ሲመጡ በመወደዳቸውና የአንዳንድ ምርቶች ግብአት ደግሞ በመጨመሩ ነው ሲሉ መናገራቸውን ይጠቁሟል። መፍትሄው መፍትሔው ወጥነት ያለውና ያልተገደበ የመንግስት አልቃ ገብነት ቁጥጥር ብቻ ነው ሲሉ መናገራቸውንም ጠቁሟል። በሌላው ከአዲስ አበባ በደረሰን ዘገባ ደግሞ በኢትዮጵያ አዲስ አበባ ከተማ የ2014 አዲስ አመት ዋዜማ ላይ አንድ ዶሮ በአማካይ አምስት መቶ ብር መሸጡን ዘግበዋል። የዘንድሮ የአዲስ ዓመቱ ዋዜማ ላይ ያነጋገርናቸው ሸማችና ሻጮች በሁሉም ምርቶች ላይ እንዲሁም በከብቶች፣ ፍየል፣ በግ፣ ዶሮና ለበዓሉ በሚያስፈልጉ ነገሮች ላይ መጠነኛ ጭማሪ ማሳየታቸውን ገልጸዋል። በአዲስ አበባ ከተማ የአቃቂ የ ሀይሌ ጋርመንት እና ሳሪስ አካባቢዎች ያለውን በዓል የተመለከተችው ፀሐይ ዳምጠው ወደ ኋላ ላይ የዚህን ዘገባዋን የቴክኒክ ችግሩ እንደተፈታ ታቀርብልናለች። አድማጮች እዚህ ግድም በሙዚቃ ከቤት ውስጥ ባለ ሙዚቃ ፋታ እንወስድና ችግሩ እንደተፈታ ዝግጅቶችን እንቀጥላለን። አድማጮች በጣም አዝናለው። ችግሩ አልተፈታም። የቴክኒክ ችግር አልፎ አልፎ ነው የሚገጥመው። ሲገጥም ግን እንዲህ አታካች ይሆናል። ለእናንተ ለማቅረብ ለዋዜማው የተዘጋጁ በርከት ያሉ ዝግጅቶች ነበሩን። ሰዓቱንና ጊዜውን የሚመስሉ ከየስፍራው ቀደም ብዬ ያስተዋወቅኳቸውን ጀምሮ ከየአካባቢዎቹ የተጠናቀሩ በርከት ያሉ ዘገባዎች አሉ። ችግሩ እንደተፈታ ሰዓቱ የፈቀደልን እናቀርባለን። በሌላ በኩል ደግሞ በነገው ዕለት አዲስ አመት የኢትዮጵያ አዲስ አመት በሚከበርበት ላለፉት 20 ዓመታት እንደሆነው ሁሉ በዚህ በዩናይትድ ስቴትስ የመስከረም 11 በአውሮፓውያኑ የዘመን አቆጣጠር ወይም የቀን አቆጣጠር መስከረም 11 2001 ዓ.ም የደረሰው የአሸባሪዎች ጥቃት 3000 ሰዎች የተገደሉበት 20ኛ ዓመቱ ይከበራል። እንግዲህ ባለፉት በርካታ ዓመታት እንደሆነው ሁሉ በየአራት ዓመቱ ከሚዘለው ወይም ከሚለወጠው በቀር ተመሳሳይ ነው እና ይህንን ቀን የመስከረም አስራ አንዱ የሽብር ጥቃትን የሚመለከቱ ጉዳዮች የሚወሰበት ስለሆነ ዕለቱን በሁለት ከፍለን ዝግጅታችን የሁለቱንም ሁኔታዎች የሚከተሉ ከ20 ዓመት በፊት የደረሰውን በግል ሕይወታቸው የገጠማቸውን ጨምሮ የሚያወሱን በቦታው የነበረውን አንዳንድ ያልተነገሩ ታሪኮችን ጨምሮ የሚያሰሙ ልዩ ልዩ ዝግጅቶችን ይዘናል። ከዛ በመለስ የአውድ አመት ዝግጅታችን እንደ ዛሬው የቴክኒክ ትክክል ሳይገጥሙ ሰፋ ያለ ዝግጅቶች አሉን። የበዓሉን የሚመስሉ ዝግጅቶቻችንን በስፋት እናቀርብላችኋለን። እንዳልኩት የመስከረም አስራ አንዱንና የአውደ አመቱን ዝግጅት በተመሳሳይ በመሳለ መሳ ሁለቱንም እናቀርብላችኋለን። አድማጮች፣ አሁን ለማስታወሻ የሚሆነን አንድ ሁለት ዝግጅቶችን የቴክኒክ እክሉ እስኪፈታ ድረስ ቀደም ብዬ ያስተዋወቅኩትን ዝግጅት ላሰማችሁ። ለኢትዮጵያና ለኤርትራ ሕዝብ እንዲሁም በመቶ ሺዎች የምትቆጠሩ ኢትዮጵያውያን አሉ የዩናይት ስቴትሱ ፕሬዚዳንት ጆ ባይደን የኢትዮጵያና የኤርትራ ውርስ ያላችሁ አሜሪካውያንን ጨምሮ በዓለም ዙሪያ ነገ እንቁጣጣሽን ለምታከብሩ ሁሉ ጂልና እኔ የላቀ ምኞታችንና መልካም አዲስ ዓመት እንመኝላቸዋለን ያሉት የዩናይት ስቴትሱ ፕሬዚዳንት ጆ ባይደን በራሳቸውና በባለቤታቸው ስም ማምሻውን ባስተላለፉት መልእክት ነው። ቀደም ብለን በቁንጽል ወይም አጠር አድርገን አሰምተናቸዋል። ለእንቁጣጣሽ ባህል የፕሬዚዳንት ጆሴፍ አር ባይደን ጁኒየር መልእክት በሚል ርዕስ በዋይት ሀውስ ቤተ መንግስት ዌብሳይት ላይ በወጣው በዚህ መልእክታቸው ኢትዮጵያውያን አሜሪካውያንና ኤርትራውያን አሜሪካውያን በመላው ዩናይትድ ስቴትስ ያሉ ማህበረሰቦችን በማበልጸግ በሀገራችን የየዕለት ሕይወት እያንዳንዷ ገጽታ ላይ ቁልፍ ናችሁ ብለዋል ባይደን። ለብዙዎቻችሁም ያለፈው አመት ከባድ እንደነበር አውቃለሁ ብለዋል ፕሬዚዳንቱ። ኮቪድ-19 ካደረሰው መጎዳትና ማጣት ጋር ኢትዮጵያ ውስጥ እየተካሄደ ያለው ግጭት ቤተሰቦቻችሁንና የምትወዷቸውን ሁሉ እየጎዳ መሆኑንም አውቃለሁ ያሉት ፕሬዚዳንት ባይደን ኢትዮጵያ ውስጥ በሲቪሎች ላይ እየደረሰ ነው ያሉት ጥቃት በጥልቅ እንደሚያሳስባቸውም ገልጠዋል። ከአፍሪካ ቀንድ ውስጥ ያሉ ግጭቶች ሁሉ ወደ ሰላማዊ መፍትሄ እንዲያመሩ አስተዳደራቸው በመላው አካባቢው ካሉ አገሮች ጋር የነቃ ዲፕሎማሲ ጥረት እያደረገ መሆኑንም ባይደን አስታውሰዋል። እንደ ኢትዮጵያና ኤርትራ የዳያስፖራ አባላት በአካባቢው ሰላምና ብልጽግና እንዲጠናከሩ ብዙዎቻችሁም በቀጥታ እያበረከታችሁት ያለውን አስተዋጽኦ እገነዘባለሁ አደንቃለሁም ብለዋል ፕሬዚዳንት ባይደን የዩናይትድ ስቴትስ ለአፍሪቃ ቀንድ ሕዝብ ጥልቅና የረዥም ጊዜ የወዳጅነት ቁርጠኝነት እንዳላት ፕሬዚዳንቱ አመላክተው፣ በየትኛውም የሕዝብ ቡድን ላይ የሚፈጸም ኢሰብዓዊ ጥቃት መቃወማችንን እንቀጥላለን ያሉት በአካባቢው ለሰብዓዊ እርዳታ ፍላጎቶችም ምላሽና ድጋፍ መስጠታቸውን እንደሚቀጥሉ ፕሬዚዳንት ባይደን አክለው አስታውቀዋል። ታላቋና ህብረ ስብጥሯ ኢትዮጵያ አሁን የተደቀኑባትን የመከፋፈል አደጋዎች እንደምታሸንፍና በድርድር የሚደረስበትን ተኩስ ማቆም ጨምሮ እየተካሄደ ላለው ግጭት መፍትሄ እንደምታበጅ እናምናለን ብለዋል ፕሬዚዳንት ባይደን በዚሁ የአዲስ ዓመት የእንኳን አደረሳችሁ መልእክታቸው፣ ሰላምን መገንባት ቀላል አይደለም ብለዋል ባይደን። ይሁን እንጂ በውይይትና በሰብዕናችን ውስጥ አንድነትን በመሻት ወይም በመፈለግ ዛሬ ሊጀመር ይችላል፣ መጀመር አለበትም ሲሉ ጉትጎታቸውን አጠናክረዋል። በአማርኛ ቃላት መልካም አዲስ ዓመት ብለዋል ፕሬዚዳንት ጆ ባይደን። ባሉን ለሚያከብሩ ሁሉ ይህ ዓመት ሰላምና እርቅ የሚወርድበት በመላው ኢትዮጵያና ኤርትራ እንዲሁም በመላው ዓለም ቤተሰቦችና ማህበረሰቦች ፈውስ የሚያገኙበት እንዲሆን እጸልያለሁ፣ ሲሉ ባይደን ለኢትዮጵያና ለኤርትራ የአዲስ ዓመት የእንቁጣጣሽ መልካም ምኞት መግለጫቸውን ደምድመዋል። አድማጮች፣ አሁን የቴክኒክ እክሉ የተቃለለ ይመስለኛል። ወደ አምቦ የሚወስድንን ላስከትል ቀደም ብዬ ጠቀስ ጠቀስ አድርጌ ከየስፍራው ዘጋቢዎቻችን ያደረሱንን ነግሬያችሁ ነበረ። የአዲሱ የ2014 ዓ ም የዋዜማ ገበያ የዋጋ ጭማሪ የታየበት መሆኑን አንዳንድ የአምቦ ከተማ ነዋሪዎች ተናገሩ ይለናል ናኮር መልካ። ናኮር በዶሮ በግ እንዲሁም ሽንኩርት ተራ ተዘዋውሮ ያነጋገራቸው ሸማቾችና ሻጮች በሽንኩርት በዶሮና ሌሎችም በዓሉን ለማክበር የሚያስፈልጉ መሰረታዊ ነገሮች ላይ ከወትሮ ይልቅ ጭማሪ ታይተዋል ሲሉ ትዝብታቸውን ገልጸዋል። ነገ የሚጀምረው አዲሱ 2014 ዓ ም በተመለከተም መልካም ምኞታቸውን ገልጠዋል። ናኮር መልካ ዝርዝሩን ይዘዋል። ሜ ደጀነ ይባላለሁ። የምኖረው አምቦ ከተማ ውስጥ ነው። የባህል ድባብ ጥሩ ነው። ግን ገበያ ሁኔታ በጣም ውድ ነው። ሁሉም ውድ ነው። በቃ ሁሉም ቀላል በቀላል ዋጋ የምታገኘው ነገር የለም። ሁሉም በቃ ዛሬ የተፈቀደልን አይመስልም። ተጀምሯል፣ ተስተካክለዋል ብለን ስንጀምር ዳግም ምክል ይገጥመናል። አንዳንዴ ለማስረዳትም ያዳግታል። አድማጮች በዚህ በሰለጠነ በቀለጠፈ ቴክኖሎጂ ባለበት ጊዜ ምንድን ነው እንዲህ ያለ ነገር የአሜሪካ ድምጽ ምንድን ነው ልትሉን ትችላላችሁ። ከዚህ ቀደም መሰል ችግሮች ሲገጥሙ የአስተያየቶቻችሁን ያደረሳችሁን አላችሁ። ቴክኖሎጂ ፈተናችንን ያቀለለውን ያህል ብዙ ነገሮችንም በቀላሉ እንዲሰሩ ያመቻቸውን ቀላል ያደረገልን ያህል እክል ሲገጥምም ከሚፈለገው በላይ ሌላ ጊዜ በቀላሉ ሊሰሩ የሚችሉትን ሁሉ የማወቅ ጠባ ያለው አልፎ አልፎ ስለሚገጥም ብዙም ስለማይገጥም መላልሶ ካልገጠመ ልብ ላይ ይባል ይችላል። ለሁሉም ይቅርታ እንጠይቃለን። አድማጮች በዋዜማው ልናሰማችሁ የሚገባ ሰዓቱም የሚጠይቃቸው ዝግጅቶች እንደዚህ አልነበረም መቅረቢያ የነበረባቸው የቴክኒክ እክልም ቢሆን የእኛ ነውና ችግሩ በድጋሚ ይቅርታ እንጠይቃለን። ችግሩ እስከሚፈታ ድረስ እኔ ሙዚቃ ለመጋበዝ እድል ያገኘው ይመስለኛል ሙዚቃ ለማጫወትም ይከለክላል። አንዳንድ ጊዜ ማጫወቻውና በሌላ መንገድ ነው ሙዚቃ የምናጫውተው። አሁን ግን አቀናባሬ ብርሃን ኃይሉ ሙዚቃ ማጫወት እንችላለን እያለችኝ ነው። ወደሱ እንሂድና የሚሆነውን እንመለከታለን። ደግ አይበረክትም። सर अब बबाऊ मलाफ। የአበባው መልአኩን ግጥም ነበር በሙዚቃ ለማሰማት በሞከርነው እድል የተገኘው፣ እሱም ዘልቆ መጫወት አልቻለም። የቤት ውስጥ ሙዚቃ ይባላል። በሌላ መሳሪያ ማጫወት የሚቻል ግን እኛ የመረጥነው ና የምንሻውን ለሰዓቱ የሚስማማ ላይሆን ይችላል። የሙዚቃ ፍቅር ከባዶ አየር ወይንም ደግሞ ተደጋግሞ የቴክኒክ ችግር ከሚመጣበት ይሻላል። ና የቤቱ ሙዚቃ ማጫወት ከቻልን ወደዛ መልሳችሁና የቀሩትን ደቂቃዎች ቆይታ እናድርጋለን። Yeah. yeah. I feel my ራሱን የጋበዘ የሙዚቃ ስልት ነው ያሰማናችሁ። በቀንና በያዝናቸው መሰረት ሙዚቃዎችንም ሆነ ሌሎች የፕሮግራሞቻችንን ዝግጅቶች ማቅረብ አልቻልንም። በድጋሚ በጣም አድርገን ይቅርታ እንጠይቃለን አድማጮች። ታዲያ ለዚህ ማካካሻም ይሆናለን፣ በነገው ዕለት ቀደም እየጀመረ እንዳደረግኩት ሙሉ ዝግጅታችን ቀኑን የሚመስል ነው። የአውደ አመቱን አከባበር ወዲሁም ደግሞ የመስከረም አስራ አንዱን የአሸባሪዎች ጥቃት ይህ መልከት የሚያሳዝን ታሪክ ይሁን እንጂ በዚያ ጊዜ የደረሱ የታዩ የተሰሙ አንዳንዶችንም ያልሰማናቸው ታሪኮች ጭምር የግል ገጠመኞቻቸውን የሚነግሩን ኢትዮጵያውያን በዛ ህንፃ ላይ የነበሩ በሕይወት የተረፉ ያሉበት ጨምሮ በርከት ያሉ ዝግጅቶች ይኖሩናል። እሁድም በእሁድ ምሽት ዝግጅቶቻችን እንዲሁም በርከት ያሉ ታሪኮች አሉ። ለዛሬ ተይዘው ከነበሩት ውስጥ አንዳንዱን ጠቀስ ጠቀስ አድርጋለው። በአብዛኛው ዝግጅቶች ከተለያዩ አካባቢዎች ቀደም ብዬ ከጠቀምኳችሁ ከአምቦ፣ ከአዋሳ ከአዲስ አበባ ከባህር ዳር ከሌሎችም አካባቢዎች በታየ ውስጥ የዋጋ ውድነት የኑሮ ውድነት አልቀመስ ማለቱን ነው። ከሁሉም በከፍተኛ ዋጋ ማይደረስበት ሆኖ የተገኘው የዕለት ተዕለት አገልግሎት የሚያስፈልገው ሽንኩርት መሆኑን ብዙዎች ተናግረዋል። የዶሮ ዋጋ ፈጠን ብሎ የሚታይ ነው። የአዲስ አመት በቤት ውስጥ ከሚሰሩ ከሚሰናዱ የምግብ አይነቶች ውስጥ ዶሮ ትልቅ ቦታ አለውና ለእንቁጣጣሽ የዶሮ ዋጋ አራት መቶ ብር ድረስ መድረሱን የአምቦ ነዋሪዎች ለናኮር መልካ ነግረውታል። በሌሎችም አካባቢዎች ተመሳሳይ ውድነት ታይቷል። ታዲያ በዚህ ሁሉ ውስጥ ሸማቾችም ሆነ ሻጮች ነጋዴዎቹ በተመሳሳይ የሚሉት አንድ ነገር ሰምተናል፣ በሁሉም ዘገባዎች ውስጥ ማለት ይቻላል ኑሮ ውድ ቢሆንም ከአቅማችን በላይ ቢሆንም የሚያሳስበንና በሚቀጥለው ዓመትም ተለውጦ እንድናየው የምንፈልገው ሰላም ማግኘታችን ነው የሚል ነው። ብዙዎች የምትስማሙበት ይመስለኛል። በየትኛውም ቦታ ያላችሁ የትኛውም ቦታ ቆማችሁ የምታስቡ ብትሆኑ ይህና አስታኮ አንድ ጥያቄ ለወረውር አሰብኩ በ2014 በግል ሕይወታችሁ የተለያዩ ነገሮችን ትመኛ አላችሁ? ሁልጊዜም ዘመን አመት ሲቀየር አዳዲስ ነገሮችን መመኘት ያለ ነውና በአገር ደረጃም በሕይወታችሁም መሻሻልን በምትፈልጉባቸው ሁኔታዎች ውስጥ አዎንታዊ ይዘት ያላቸውን አስተያየቶች ነው በእርግጥ የምንጠብቀው። እንደዚያ እንዲሆንም እንፈልጋለን። ምኞታችሁ ቢያንስ በሕይወታችሁ ውስጥ እንዲመጣ ከምትፈልጓቸው ለውጦች ጋር እንዲገናኝ ለዜጎች ደህንነት የሚበጁ ጉዳዮችን ልጨምር ይችላል። አስተያየቶቻችሁን ካደረሳችሁን እናስተናግዳለን። ሌላው በነገው ምሽት እና በእሁድ ምሽት ከምትከታተሏቸው ዝግጅቶች በተጨማሪ ለዛሬ ያለውን የተሰናዳውን ዝግጅታችንን በድር ገጻችንና ሙሉን በፌስቡክ ገጻችን ላይ እንደምታገኙ ለማስታወስ እወዳለሁ። አድማጮች ለዛሬ አዘጋጀነውን ታዲያ በዚሁ ማጠናቀቃችን ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም መዳይል ሰዓት ለምሽቱ ያሰናዳውን ዝግጅት በዚሁ አጠናቀቀ። ነገ እንገናኝ። በእኔ በኩል ሰላም፣ ደህና ደሩ። መልካም አዲስ ዓመት ለሁላችሁ።